ከኤስቢኤስ ሬዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ዶክተር አብዱልከሪም ሰዒድ፣ የናይል ቤስን ኢኒሽቲቭ ኤንቢአይ ምክትል ዳይሬክተር። እንደሚታወቀው በማርች 23 2015 በኢትዮጵያ ወገን በኩል የወቅቱ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በግብጽ በኩል ፕሬዚደንት አብዱልፈታሕ አልሲሲ፣ እንደዚሁም በሱዳን በኩል የቀድሞው ፕሬዚደንት ኦማር ሐሰን አልበሺር በምርህ ደረጃ ባለአስር ነጥብ ስምምነት አድርገው ተፈራርመዋል። ያንንም ተከትሎ እስካሁን ተከታታይ የሆኑ ድርድሮች እየተካሄዱ ነው። አንዱም የሚጠይቀው በትብብር የልማት የመሳሰሉትን ነገሮች አስር ዋነኛ ነጥቦች ይዞ የተነሳ ነው። ኢትዮጵያ ከዛ ቀደም ሲል የውል ስምምነት ውስጥ ገብታ አታውቅምና ይሄ ይህንን የ2015 ቱን ስምምነት ለመፈረም በዛ ወቅት የኢትዮጵያ መንግስት ፈቃደኛ ሆኖ ነው የገባው ወይስ ግፊት ተደርጎበት ጫና ደርሶበት ነው? በዛ የከመርህ አኳያ ባለው ባለአስር ነጥብ ስምምነት ላይ ለፊርማ የበቃው ጥያቄ ያበቃው? እኔ ቀጥታ ኢንቮልቭመንት የለኝም እዛ ላይ በዚህ በህዳሴ ግድብ ዙሪያ ባሉት ጭድሮች ላይ ቀጥታ ከተሰታሽ ኖሮኛ አቅም ፕሮባብሊ እንደው እንደ ሙያዊ አስተያየት የራስህን የግል አስተያየት ለመስጠት ያህል አንዱ የአሁን ያልከው ስምምነት ዲኦፒ በእንግሊዝኛ ዲክላሬሽን አግሪመንት ኦን ዲክላሬሽን ኦፍ ፕሪንሲፕልስ የሚባለው ነው፣ ዲኦፒ እና እሱ ምንድን ነው? እኔ ከማውቀው ድረስ ድርድሩ የተካሄደው በሶስቱ ሀገሮች በቀጥታ ነው። ሌላ ሶስተኛ ፓርቲ አልነበረበት እና በሶስቱ ሀገሮች ቀጥታ ድርድር ተካሄደው እንደ ማዕቀፍ ስምምነት ፕሪንስፐል ነው። እዛ ላይ የሚያስቀምጠው ፕሪንስፕሎቹ ደግሞ ታወቁ ፕሪንስፕሎች ናቸው። የዓለም አቀፍ ህግ ፕሪንስፕሎች ናቸው እና አንድ ነገር እዚህ ጋር እንደም ባለሙያል ነገር ልለው የምችለው ኢትዮጵያ ላይኛው ተፋሰስ ሀገር ናት። ኢትዮጵያ ላይ ትልቅ ግድብ እየተሰራ ነው። ግድብ ታችኞቹ ሀገራት ሆነህ ስታየው፣ ለምሳሌ ግድቡ በእኛ ላይ ኖረ የሚችለው ኢምፓክት ያሳስበናል ቢሉ የሚገርም አይሆንም። እንደኔ ሀይል ማመንጫ ግድብ ቢሆንም በሚሞላ ሰዓት ውሊቀን ይችላል። ሞላም በኋላ በተለይ ውሃ እንዴት ነው የሚለቀቅ ማወቅ እንፈልጋለን ቢሉ ለፊት ማየት ነው። በዛን ሰዓት ኮርስ የተለያዩ ሰዎች ዲኦፒ ምኖር አልነበረበትም የሚሉ አቋሞች ዲዮች እንዳሉ አውቃለሁ። በአብዛኛው ግን ዲኦፒ የሚሰጠው ይሄ ዲኦፒ የሚሰጠው እንደ ማዕቀፍ ነው እንጂ ዝርዝርም የለውም። ሁለተኛ ነገር ዲኦፒ በሙሉ ስለ ግድቡ ብቻ ነው። ሌላ ነገርም ውስጡ የለም። እኔ ግምት ነው ይሄ እኔ ግምት ነው። በወቅቱ ላዩ አምላክኖች ቢኖሩም ራሱ ሶስቱ ሀገራት በዚህ በህዳሴ ግድብ ዙሪያ ሊኖራቸው የሚሰውን ትብብር በመርህ ደረጃ ምናል ብለው የደረሱበት ይመስለኛል። ሌላ ክስናል ጫና ስለመኖሩ ምንም እውቀት የለም። አሁን እስከ ቅርብ ጊዜ ድረስ ከዛ መነሻ ሆኖ በሶስቱ ሀገራት፣ ኢትዮጵያ፣ ግብጽና ሱዳን በድርድር ላይ ናቸው። አልፎም ቀደም ሲል በመነሻው ላይ ማንም ተጨማሪ ሶስተኛ ሀገር አልነበረም። አሁን ግን በዩናይትድ ስቴትስና የዓለም ባንክ አማካኝነት በዓለም ባንክ በኩል ፕሬዚደንቱ በዩናይትድ ስቴትስ መንግስት በኩል በጁሮ እንዶ ወይም አቃቤ ነዋዩ እሳቸው በተገኙበት ነው ይሄ ውይይት እየተካሄደ ያለው። በዛ ላይ አንዱ ዋነኛ ወዛጋቢ የሆነው ሙያ አኳያ እርስ በምህንድስና ሙያው አኳያ የዚህ የውሃ ሙሌትና ለአጠቃቀም ላይ ነውና እንደገናም በህዳሴ ግድብ ግንባታን አስመልክቶ በግብጽ በኩል የቀረቡት ጥያቄዎች አንዱ መነሻው ቅድም እንዳልነው የትብብር ቢሆንም እዚህ ላይ ግን የአስገዳጅነት ባህሪም ይታይበታል፣ ወይም በእነሱ ጥቅም አኳያ እንዲሄድ ጥያቄዎች አሉ። ቢያንስ የግድብ ስራው በየደረጃ እንዲካሄድ እና በፊት በሰባት ዓመታት ያክል ጊዜ ውስጥ የውሃ ሙሌት እንዲካሄድ ነበር የካይሮ ፍላጎት። አሁን ግን ጭራሹንም ከፍ ብሎ ከ12 እስከ 21 ዓመት ባሉት ጊዜያቶች ውስጥ ኢትዮጵያ ህዳሴ ግድብ ሙሌት እንዲካሄድ ነው የምትፈልገው። ይህ ምን ማለት ነው? ከዚህ ሳኳያ የኢትዮጵያ ብሔራዊ ጥቅም ወይም ብሔራዊ ሉዓላዊነት ምን ያህል ሊጎዳ ይችላል ይላሉ። ይህንን አስመልክቶ ግብጽ እየገፋች ያለችው ሀሳብ ዜ የድርድሩ ቀጥታ ተሳታፊ ባላቸው ሰው ሊመለስ የተሻለ ይሆን ነበር። ሳስበው ግን እንግዲህ እኔ እንደ ባለሙያ ከውጭ እንዳልኩ ቀጥታ ኢንቮርቭመንት ስለሌለኝ እዛ ውስጥ የራሴን አካሄድ መጠጥ እችላለሁ። ምንድ ነው የደረመህ ደረጃ የዓለም አቀፍ ወንዞች ላይ ለትብብር ፈቃደኛ እንደሆነ እገምታለሁ። እኔ ዚስ ኢዝ ማይ ሪዲንግ። ይሄ ደግሞ ለእኛ ሀገር በጣም ጠቃሚ ነው። ለምንድ ነው ይህን የምለው? ብዙ ወንዞቻችን ድንበር ተሻጋሪ ናቸው። በዚህን ብትል ሱና ወይም አባይ የምንለው ባሮ ብትል ሸበሌ ብትል በታች በኩል ታጓገና አለ። ምናልባት ኦሞ ላይ የተለያየ ሀሳሰብ ሊኖር ይችላል። ምክንያቱም ኦሞ ሂዶ ሌክ ቱርካና ያልቃል። ሌክ ቱርካና ደግሞ ድንበር ላይ ያለ ሀይቅ ነው። ኦሞ ድንበር ተሻጋሪ ነው ወይስ አይደለም? የተለያየ ዜዎች አሉ። እዚህ ምንድን ነው ኢትዮጵያ ብዙ ትላልቅ ወንዞቿ ተሻጋሪ ናቸው ድንበር ተሻጋሪ ወንዞች ላይ ትብብር ዓለም አቀፍ ደረጃም አስፈላጊ ነው ተብሎ የሚታመንበት ነው። ከዛ መሸሽ አስቸጋሪ ይመስለኛል። ስለዚህም የኢትዮጵያ ንትን ግምት ኢኒሽቲቭን የመሰረቱት አገር መስረት ብቻ አይደለም ቁልፍ ሚና ከተጫወቱት ሀገራት መሀል ናት። ማዕቀፍ ስምምነቱ ድርድር ወቅት ኢትዮጵያ አውታለች። በኢትዮጵያ መንግስት አስበኩል በተለያየ ጊዜ መቶች መንግስት አስበኩል

ፕሮባብሊ እንደውም ኮርት ሼርም ልታደርጉት ትችሉ ይሆናል የሚል ሉ ጥሪ ነው ያደረገው ያደረጉት ሚስመለስ ዜና። እንግዲህ ወደ ድርድሩ ሲገባ ምናልባት እንደ ኒውትራል ሁን ለማየት ሞክር። ያለፉት ስንት አመት ሰባት ስምንት አመታት ድርድሩ ተካሄደ። ብዙ አይ ቲንክ እኔ ችግሮች ነበሩት አሉት አሁንም ከውጭ እኔ ከማየው መረዳው በአንድ በኩል እንደ የውሀ ማኔጅመንት ፕሮብለም ከታየ ያስተሳሰብ ህዎች ይኖራሉ። ሌ ወደ ሁለት እንምጣ። ትልቁን ስጋት ሊኖር የሚችለው በታስሚስራት ሀገራት ወይ እምነት በድቦ የሞላበት ሰዓት ነው። ምክንያቱም ድቦ የሞላበት ሰዓት መጀመሪያ ግድቡ ሶርትነ ሌቭል እስኪደርስ ድረስ በተለይ ሚኒመም ኦፐሬቲንግ ሌቭል እስኪደርስ ድረስ ውሃ አይሄድም፣ ውታች አይወርድም። ያን ያህል ውሃ ግድ መያዝ አለበት እና ይቀንሳል፣ ወታች የሚወጣው ውሃ ማለት ነው ሌላ በኩል ደግሞ እንደገና ተፈላጊው ታ እስኪደርስ ድረስ ውሀ መቀነሱ አይቀርም። ይሄንን በተመለከተ በስንት ዓመት ሞላ ምን ያህል ውሀ እያዘ ምን ያህል ጊዜ ምን ያህል ውሀ እያዝ የሚለው ጥያቄ አስፈላጊ ጥያቄ ይመስለኛል። በዛ ዙሪያ የሚኖረው አንድ የዝርድር ጉዳይ ነው። ይሄ ሁለተኛው ደግሞ ጉዳይ ኦኬ፣ ግድቡ ከሞላ በኋላ ምን አለ፣ ግድቡን ኦፐሬት ሲደረግስ ውሀ አለቃቀቁ ምን ይመስላል? አሁን ይትን መጣ ወደ ሀይድሮሎጂ ላምጣህና ሃይድሮሎጂ ኤግዛክት ሳይንስ አይደለም። እናወራው ስለ ወደፊቱ ነው። ክላይሜት ቼንጅ አለ። ክላይሜት ቼንጅን እንኳን ዳይኖር እንኳን የብሉ ናይል ከአመት አመት የሚሰጠው ውሃ በጣም የተለያየ ነው። የሳጠኝ የሰጠኝ ሰማንያ ተፈረንጆቹን ድርቅ እናስታውሳለን። በዛን ወቅት ዝቅተኛው የአመታዊ ፍሰት ወደ ሰላሳ ሀያ ዘጠኝ ቢሊዮን ኪዩቢክ ሜትር ይደርሶ ነበረ ብዙ ዝናብ ባለበት አመት ደግሞ እስከ ስልሳም ወደ ሰባ የሚጠጋም ያህል አመት ቢሊዮን ኪሊክ ሚትር ውሃ ይፈጣል ብሉ ል። ስለዚህ ይሄ በዛ መሀል እንግዲህ ብዙ አይነት ፍላክትሬሽኖች አሉት ወይም የሚለያዩ ነገሮች አሉት። ስለዚህ ምንድን ነው የፈለግኩት አሁን ይሄን ስሮች ክላይሜት ቼንጅ ስጨምርበት ምንድን ነው ሃይድሮሎጂው ተርሚኖሎጂ ለመጠቀም ነን ስቴሽነሪ እንለዋለን። ነን ስቴሽነሪ ማለት ኢቨን አቨሬጁም ኮንስታንት አይደለም ይለዋወጣል። በዛ ምክንያት በሚለዋወጥበት ጊዜ የውሃ አለቃቀቅ አሰብ ነው። ምን ይመስላል የሚለውን ነው ደግሞ ሁለተኛው የድርድር ላይ ነው የሚሆነው። ይህንን ነው ሁለቱ ላይ ነው የተደራደሩ ያሉት። አሁን ምን አለ እዚህ ጋር እንግዲህ ኢንፎርምድ እስከሆንኩ ድረስ በዚህ መሀል የመጣው ችግር ምን አለ ይሄ ግድብ የተሰራ ያለው የብሉ ናይል የአባይ ኢትዮጵያ ውስጥ ተሳሰስ በውጫው ላይ ነው ጨረሻው ላይ ማለት ነው ከዛ በታች ምናልባት አንድ ንበት ስምንገባ ድረስ ሀያ ኪሎ ሜትር ወይም እዛ አካባቢ ሆን ያለው ይህ ምንድን ነው ማውጫ ላይ ሲሆን፣ በእኔ እንደሙ ያዩታዬ በዚህ በውሃ ላበተላይ በተለይ ማንኛውንም ለታችኞቹ ሀገር ቃል የምንገባው ኢትዮጵያ የምትገባው አርባ ቢሊዮን ለካለው ትበል ወይም ሰላሳ ምንም ቢሆን የወተር ክፍፍል አንድምታ ሊኖረው ይችላል የሚል ስጋት አለኝ። ምክንያቱም ይሄ ተፋሰሱ ማለቂያ ላይ ያለ ግድብ ነው አንድ ስለዚህ ይሄ ደግሞ ስትመጣ በታችኞቹ ሀገራት በኩል አንዴት ከሰማኋቸው መረጃ ካሉኝ መረጃዎች ከሰማኋቸው ተነስቼ ሳየው የወደፊቱን የውሃ ፍሰት ጋራንቲ ለማግኘት ፍላጎት የማሳየት ሲግናሎች አሉ። ይሄ ነገሮቹን በተለይ የግድቡን ኦፐሬሽን በተመለከተ ያለውን ውይይት አስቸጋሪ አድርጎታል። ምክንያቱም አንድ ቀን መርታት የሌለብን የግድብ የኃይል ማመንጫ ግድብ ነው። ማንኛውም ግድብ ውሃ ስታጠላቅም ኮርፖሬሽን ስነት ይኖራል። ተጨማሪ ትነት ይኖራል ከግድቡ ማለት ነው። ግን ከህዳሴ ግድብ የሚወጣው ትነት በላይት ብሊ ትንሽ ነው በጣም አሁን ከሀያት ዋንድ ም በአመታዊ አማካይ ትነቱ ከአስራ አንድ ቢሊየን በአመት በላይ ነው። ህዳሴ ግድብ ደግሞ ሁለት ቢሊየን አይሞላም በአመት። ከግድብ ውሃ መትኖሩ ያለ ነው ማይቀር ነው ትነት የተባለው ማለት ነው። እሱን ከቀነስን በተለይ በኖርማል ኦፐሬሽን ጊዜ ግድቡ ውኃውን የታይም ሺፍት ያደርጋል። ታይም ሺፍት ማለት ምንድን ነው? የገባ ውሃ ወዲ በጣም ምናልባት በአመት ውስጥ በሁለት አመት ውስጥ የተከፋፈለ ልክ በሀይል በማመንጨቱ ሂደት ተመስርቶ ውኃው ይለቀቃል። ስለዚህ ስጋቱ የት ላይ ነው የሚል ጥያቄ ሊያስነሳ ይችላል። አንድ ስጋት ያለው ኖርማል ኦፐሬሽን ከጀመረ በኋላ ድርቅ ሊከሰት እንዴት ነው የሚሆነው አንተ ግድባችሁ መልሳችሁ ለመሙላት ውሀ የምትይዙ ከሆነ ወደ ታች ወደኛ የሚመጣ ውሀ ይቀንሳል። እሱን አይል ደግሞ ግብጽ ከምታገኘው ምናልባት ስልሳ በመቶ ወይም አምሳ አምሳ አምስት በላይ በመቶ ውሀ የሚሰጥ ስለሆነ ይጎዳኛል። ኦኬ ይሄ ለጊዜ ጥያቄ ነው። ግን በሌላ በኩል ደግሞ አንዳንድ የተነሱ ጥያቄዎች እንደሰማሁት ከሆነ ምንድን ነው ድርቅም ይሁን ድርቅም አይሁን የተወሰነ ውሃ ጋር አንቻልጉልን የሚል ጥያቄ ሁሉ እንደተነሳ ሰምቻለሁ። እሱም አሁን ስጋት ያመጣል። ምክንያቱም ትብብር ከሆነ በኔ ጌታ ጥሩ አመት ከሆነ በተለይ የውሃ አቅርቦት ትልቅ ከሆነ ያንንም ሪዋርዱን ሼር ያደርጋሉ። የውሃ አቅርቦት ትንሽ ከሆነ ደግሞ ያንንም ሪስኩንም ሼር ማድረግ ነው ኮኦፐሬሽን ማለት ለኔ የሚገባኝ እንደዚህ ነው። እዚያ እንግዲህ ምንድን ነው ሪስኩን በሙሉ መውሰድ ልቃ አይመስለኝም። ያም አግባብ ያለው ይመስለኛል። ያመለካከት ይህ አሁን ዲስካሽንን ኮምፕሊኬት የሚያደርገው እንደዚያ ነገሮች ናቸው። ጋራንቲ የመቀየቅ ጉዳይ ምናልባት በዚህ ደግሞ ምናልባት በውስጥ ታዋቂነት ሌላኛውን ልማት ሊገድብ የሚችልም ጥያቄዎች ተነስተው ያውቃሉ። ለምሳሌ ተፈጥሯዊ ፍሰት ተፈጥሯዊ ፍሰት ይለቀቅልን የሚል ጥያቄም ተነስተ ነበር ከአሁን ቀደም ብዙ አወዛግቧል። አሁን ያ ድርድር ምን ላይ እንደደረሰ አላውቅም፣ ግን አንድ ወቅት ግን ከግብጽ በኩል ተፈጥሯዊ ፍሰቱን በአማካይ ይለቀቅልል። ተፈጥሯዊ ፍሰት ማለት ምንድን ነው? ተፋሰሱ ውስጥ እንግዲህ ምንም ልማት በሌለበት ሁኔታ የሚገኘውን ውሃ መልቀቅ ማለት ነው። ያ ደግሞ እንደ ቴክኒክ ሰው እንኳን ስትመለከተው ያንን ጋራንቲ ማድረግ ከባድ ነው። ምክንያቱም ህዝብ እያደገ ሲሄድ ላይ ሳይቀርም ልማት ሲኖር ል ለምሳሌ ክላይሜት ቼንጅ አለ። ያው እሱ እናቃለን። በሬንፎል በዝናብ ብቻ ላይ ዲፔንድ የሚያደርግ አግሪካልቸር ምን አይነት ችግር እንዳስከተለ ችንም እናቀዋለን። በታሪክ የተዘገበ ነው። ስንት ለድርቅ የመጣ ፋሚን ሁሉ እናቃለን። እና ልማቶች አሉ ላይ ያንን ሁሉ ልማት ይቅር ማለት አይቻልም። ይሄ መንግስት እሺ እንኳን ቤል ውችስ ኢምፖስብል የሚሆን አይመስለኝም። ሚቀጥሎ መንግስታት ሊቀብሉት አይችልም። ስለዚህ ይሄ ማለት ደግሞ ስምምነቱንም ዘለቄታዊነት ያለው አያደርገውም። ስለዚህ የዚህ አይነት ጥያቄዎች ነገሩን ኮምፕሊኬት አድርገውታል ብዬ አምናለሁ። ስለ ግድቡ ብቻ ውሃ አለቃቀቅ ብላል አይ ቢያተኩሩ፣ ሌሎቹን እንደዚህ አይነት ጥያቄዎች ለምሳሌ ነገሮቹ ተስማምተው ለብቻ ፎከስ ቢያደርጉ መፍትሄ ለማግኘት ብዙ አደጋጅ አይሆንም የሚል እምነት አለን። ምክንያቱም ግድቡ የኃይል ማመንጫ ግድብ ነው። ውሃውን ኮንሲዩም አያደርገውም። ኮፖሬሽን ሎክ ይኖራል፣ ብዙ አይደለም። ስለዚህ መፍትሄዎች ይኖራሉ። ግድቡ ደግሞ አሁን ኦልሬዲ ሪያሊቲ ነው። ይሄ ግድብ እንደሌለ ማሰብም አይቻልም። ወደ ሙሊስ ስትመጣ ግድም አሁን ሀያ አመት ያልከው ገባኝ ከሆነ በቀጥታ ሀያ አመት ሪኩዌስት ሳይሆን የተደረገው የሙሊት ኔትፍሊክስ ተዘጋጅቶ ለኢትዮጵያ እንደ ሀሳብ ቀርቦ ነበረ። ያንን ትራንስሌት ሲደረግ ነው ያን ያህል ድረስ ሊፈጅ ይችላል ነው እንጂ አብሶሉትም አይደለም። እና ጀስ መረጃ ለመስጠት ያህል ዛ ላይ በፕሮባብሊቲ ውስጥ አስቀምጠው በጣም በጣም ድርቅ ከሆነ፣ በዛ መሰረት ክክ ረዥም ጊዜ ሊፈጅ ይችላል ነው ያ። ስፒል በድርድር ላይ ያለ ጉዳይ ስለሆነ እዛ ውስጥ ያልገባም ብዙም እዛ ያለፈ እውቀቱን የለኝ። ሶስተኛ ወገን ያልከው በግድ ኢትዮጵያ ለብዙ ጊዜ ያንን እዚህ ስጣጥጋ ነበረ። ይህ ጉዳይ እሱ ሀገራት ጉዳይ ነው፣ እሱ ሀገራት ቀምጠው ተዘራዝረው ሊፈቱት ይገባል አቋማ ነበረው። አይ ቲንክ የአቋም ሆብሊ በተግባር ከምናየው የተቀየረ ይመስለኛል። ከኖቬምበር ሲክስ ጀምሮ የአለም ባንክ በዚህ ጉዳዩ ላይ መሳተፍ ከዚህ ጉዳዮች የነበረውን አቋም የመለወጥ ምልክት ነው ብዬ አየዋለሁ። እንደዛ ዛ ላይ የእነሱ ኢንቮልቭመንት ውይይት እንደተካሄደ መናገር አልችልም። ምክንያቱም ዛን ስላልነበርኩኝ ቀን ማወቅ አልችልም። ሶስተኛው ሶስተኛ ወገን አካላት ሳስረፍ ግን ብለው በቲዮሪ ደረጃ ልበልህ በምጠይቀኝ ለሶስተኛው ወገን አገራቱ እንደሚሰጡት ታወርም ይወስናል። ኦብዘርቨር ከሆነ ብዙ ጉዳቱ ይዛ ነው ብያላምንም። ግን ከኦብዘርቨር አልፎ ደግሞ አንዱ በኩል ፌቨር ለማድረግ የሚያደርግ የሚያገኝ ከሆነ አስቸጋሪ ነው የሚሆነው። ይሄ እንግዲህ ሀገራቱ በራሳቸው የሚወስን ደም ለሀገር የምትወስነው ነገር ይመስለኛል። እና ብዙ ቀስ ቅስለ የለኝ ዛላ ንጓት አልፈልግም። ስለዚህ በኢትዮጵያ በግብጽና በሱዳን መካከል አሁን በሂደት ላይ በድርድር ላይ ያለውን እልባት ለማበጀት የሶስቱም ሀገር ብሔራዊ ጥቅሞች በተሟሉበት መልክ ፍትሐዊ በሆነ መልክ ከአንድ እልባት ላይ ከቶ ሆኖም መድረስ ይቻላል የሚል አመኔታ አለ። እንዲደርሱስ ካስፈለገ አማራጭ የሚሉት እንደ ሙያተኛ ምን አይነት ሚዛናዊ የሆነ ሰጥቶ የመቀበል ድርድር ነው የሚያሻው በእርስዎ አተያይ ምንድን ነው? ምሰለ እዚህ ላይ በዚህ በናይል ጉዳይ ዙሪያ ላይ ያለ ድርድር በጣም ከባድ ድርድር ነው። ለምንድን ነው ከባድ ነው ብዬ በአንድ በኩል ተደራዳሪዎቹ ሀገራት የተለያየ አይነት የድርድር አቅም ነው ያላቸው፣ ኢኮኖሚን አቅም ብትለው ማለት ነው። ስለዚህ አስቸጋሪ ነው የሚሆነው። ግን አልቲሜትሊ እኔ የማምንበት ምንድን ነው እያንዳንዱ አገር እያንዳንዱ ተደራዳሪ ፓርቲ በለው ሀገራት ናቸው አሁን የራሳቸውን ጥቅም አውቀው፣ በዛ ዙሪያ ጠንክረው የመገኘት ጉዳይ ወሳኝ ነው ብዬ አምናለሁ። በኩል ብትመለከት አሁን ደሞያዊ እንደ ኢትዮጵያዊ ብትጠይቀኝ ከግድቡ በላይ ባለው ተፋሰስ አባይ ውስጥ በጣም ብዙ በልማት የታቀዱ ፕሮጀክቶች አሉ። ማስተር ፕላኑን ብናየው ብዙ አለ እና እነዛን በተለይ ሌጋል ተርማት ኢንፎርክሎዝ በማያደርግ መልኩ ማያደርግ ነገር እስከሆነ ድረስ ታችኞቹ ሀገራት ረግ ባይታየኝም፣ ምክንያቱም ትብብር ስትል ኮምፕሮማይዝ ስንል አንተ የሰጠው መቀበል ያልከው የማይቀር ነው እንደሌቆነ ሀገራቱ ወንዙን ሼር ያደርጋሉ። ስለዚህ ዝግድ ትብብርና ኮምፕሮማይዝ የማይቀር ነው። ነገር ግን እኔ ያህል ነው ኮምፕሮማይዝ የሚደረገው ነው። በኢትዮጵያ በኩል እኔ እንደሚገባኝ ዛ ወደፊት ብዙ ልማቶች ይችላሉ። እነዛን ር ላይ የማየት መሆን አለበት በአንድ በኩል። ሁለተኛ ነገር ወደ ውሃ ክፍል ስንመጣ የአባይ ጉዳይ ኢትዮጵያ ኦልሬዲ ፈርማ አጽድቃ የህግ ያደረገችው ሲኤፍኤ ያለ ማለት የአባይ አቀፍ ስምምነት ነው። ያ ኦልሬዲ የአራት ተፋሰስ ሀገራት ውስጥ የኢትዮጵያ፣ ታንዛኒያ፣ ሩዋንዳ እና ዩጋንዳ ውስጥ ዘርቆ ኦልሬዲ ህግ ሆነዋል። እና ኢትዮጵያ ደግሞ የነዛ አባል ናት ወይም አካል ናት። ያንን ኮምፕሮማይዝ የሚያደርግም ይሆናል ብዬ አልገምትም። ምክንያቱም ኢትዮጵያ ከሌሎች ተፋሰስ ሀገራት ጋር ያላትን ትብብርም ብለዋል። የውሃ ክፍፍል ጉዳይ ገና ያልተነካ ጉዳይ ነው። ፒስ ሚል ፒስ ሚል ማለት ምንድነው? ብዙ ሆኖ ግን ወደ ውሃ ክፍፍል ከተካሄደ ምናልባት ያንን አድኩት ል አድት ማድረግ ያስቸግላል ብዬ አምናለሁ። ተናጠል ስምምነት ቢሆንና ያንን ሲኤፍኤውን እንዳለ እንጠዋል ማለት ነው። ስለዚህ እንደዚህ አይነት እንግዲህ የላይኞቹን ልማቶች የማይጎዳ እንደገና ይሄ ሲኤፍኤውን አፌክት ማድረግ ሶስተኛ ነገር ደግሞ ማወቅ ያለብን ነገር ይሄ ዳሴ ግድብ ያለ መንጫ የመንጫ እንትን ነው ፕሮጀክት ነው ኢትዮጵያ ደግሞ ባላት ጂኦግራፊ አቃናት መሰረት ምክንያት የሀይድሮ ፓወር ፖቴንሻል አላት። ያም በመሆኑ ደግሞ ለአካባቢው ሀገራት ኤነርጂ ሰፕላይ ሆና የኤነርጂ ሀብ የምትሆንበት እድሉ በጣም ሰፊ ነው። አሁን ከጅቡቲ ጋር የሀይል ኢንተርኮኔክሽን አለን፣ ከሱዳን ጋር አለን። እንደገና ኢትዮጵያ ከኬንያ ጋር ማላት እንደዚሁ ደግሞ አንዳንድ ምንጮች አሉ ሩዋንዳ ምንትረቱ እንዳላት ታንዛኒያ ትችላላቸው ይውሏል። አሁን እነዚህን በሙሉ ኮኔክትድ ስትሆን ኢትዮጵያና ግሪዱ ጋር ሲገባ ን የሀይል ማመንጫዎችን ኦፐሬት የሚደረግበት መንገዱም ሪጅሙም የተለየ ነው የሚሆነው። ምክንያቱም ዴማንድ የሚመጣው ከተለያየ መስመር ነው። የዴማንድ ስትራክቸሩም የተለየ ነው የሚሆነው። በዚያ ምክንያት ያንን ፍሌክሲቢሊቲ የሚያሳጣህም መሆን የለበትም። ምክንያቱም አለዚያ የግድቡ ይሰራበትን አላማ ድፊት የማድረግ ጉዳይ ከሆነ ይህ ሃይድሮ ፓወር ለምሳሌ እንደምንሰማው ግሪን ኤነርጂ ወይም በተለይ ኮንቴክስ ግሪን ኤነርጂ ነው፣ እና ሁሉም ይፈልገዋል። እና ይሄንን ፍሌክሲቢሊቲ የሚያሳጣንም ሳይሆን ጥንቃቄ ያስፈልገዋል። በኢትዮጵያ በአሁን በሚካሄደው ድርድር ላይ በአሜሪካና በዓለም ባንክ ታዛቢነት ባለው ሂደት ውስጥ ራሷን ከዚህ ያለው የድርድር ሂደት በቃኝ አልፈልገም ብላ መውጣት ትችላለች። በመርህ አኳያ በ2015 በተፈራረሙበት መሰረት ያስ እንደ አንድ መፍትሄ ተደርጎ ሊቆጠር ይችላል። ምክንያቱም ፖለቲካዊ እንድምታ አለው። ጠቅላይ ሚኒስትር አብይ አገር አቀፍ ምርጫ ይጠብቃቸዋል። በግብጽ በኩል ያለው የውሃ እጥረት እንደዚሁ ፖለቲካዊ ውጥረት ጫና አሳድሯል በአልሲሲ ላይ። መሪዎቹ ከውሃው ድርድሩ ባሻገር ፖለቲካዊ ጫናምኖችም ስላሉባቸው ብሔራዊ ጥቅምንም ከማስጠበቅ አኳያ ጠቅላይ ሚኒስትር አብይ ጭራሹንም በዚህ አልሳተፍም ብለው መውጣት የሚችሉበት መንገድ አለ ያ ነው። ምንድነው? መሰለኝ በአንድ በኩል ላሳምርበት ንፈልገው ይሄ ይህ ቅድም ዴክሌሬሽን ኦፍ ፕሪንስፕል ሲያልከው ሶስቱ ሀገራት በግድቡ አሞላልና ባለ ጉዳይ ጋይድ ላይን ያዘጋጃሉ ነው የሚለው። እንዴት ያዘጋጁታል ጋይድ ላይን? ምን የሚል ብዙ ዘዙር የለውም። መጀመሪያ ታስቦ የነበረው አማካሪ ቀጥሮ አማካሪው ትምህርት እያደረገ በዛ ዙሪያ እየተደራደሩ ይሰሩታል የሚል ነበረ። እሱ ብዙም መንገድ አልሄደም። እኔ የሚገባኝ እዚህ ላይ ጥቀ መንግስት እንደሚወስን አላልከውም ግን ኮስቱ ነው ምን ጊዜም ኮስትና ቤነፊት አናሊሲስ የሚደረግ ይመስለኛል። በዚህ በድርድር አሁን ባለው አሜሪካ ባንክ ተሳታፊነት እየተካሄደ ያለው ድርድር ዚዳን ጥቅም በፅኑ ይጎዳል ብሎ መንግስት ያምን ከሆነ ቶሴ መውጣትን ነገር ይታሰራል ብዬ ይገምታለሁ። ምክንያቱም ፊሎፊ ከመቼም አገኘው ምንድን ነው የምናጣው የሚል ነገር ላይ መሰራት ያለበት ነገር ነው። እዛ ላይ ስትመጣ ግን ውሀው ብቻ አይመስለኝ ይታየው ብዙ ነገር አለ ውሀው ቲን ያስፈልጋል። ዲሙ የሚያየው በስኮፑ የተወሰነች ነገር ነው። እዚህ ላይ ከፍ ብለን ደግሞ በሚኒስትሮች ደረጃ፣ ከዛም ከፍ ብለው በጠቅላይ ሚኒስትር ደረጃ ስንመለከት ሰፋ ያሉ መንግስታዊ ፓራሜትሮች ይገቡበታል። እዚህ ያንን ትሪክ ለማድረግ ለእኔ የከባድ ነው የሚሆነው። ነገር ግን በመንግስትም ደረጃ እኔ እስካሁን ከሰማሁት ተነስቼ ምልህም የምችለው ግምት የአንድ ጥቅም ሊጎዳ የሚችል የሚጎዳ ከሆነ ስምምነቱ ወይም እዛ ውስጥ ስምምነቱ ውስጥ ያለ ሪጅን የሚጎዳ ብለው ከታሰቡበት ያ መንግስት ጉል የሆነ ለውጥ ካልተካሄደበት አልቀጥልም ሊል ይችላል። ወይም ደግሞ እዚህም ፕሮሰሶች ራሱ ሊያገኝ ይችላል ምናልባት ልገምታለሁ። ነገር ግን ያ ማለት ግን ድርድር አቀጥልም ማለት አይደለም። ድርድር የሚቀጥል ይመስለኛል። በዚህም መልኩ በዛም መልኩ አሁን ይታይ በእርግጥ እና በወልድ ባንክ አሰፋፊነት ያለውን ነው። እዛ ላይ ብዙ የተጻፉትን አንብብ ያለው በቃ በጣም ኦንላይን ሚዲያ ማንብብ ያለውን ጋቶች አሉ። አንዱ ስጋት፣ ትልቁ ስጋት የኢትዮጵያን ጥቅም ኮምፕሮማይዝ እያደርጋል በጣም የሚል ነው። አሁን በመንግስት በኩል እኔ ይደረጋል ብዬ የሚገምተው እንዴት ይጎዳል የሚለው ላይ ተደርጎ ምልክ ተደርጎ ይጎዳል የሚለው ካመዘነ በከፊልም ሆነ በብዙ ከዛ ጊዜ እገምታለሁ። ግን ዋናው ቁልፍ ነገር ግን ምንድን ነው ያ ፕሮሰስ እንጂ ጉዳይ ነው ወይ የሚለው እሱን እርግጠኛ የሚሆን ጉዳይ ነው። ሌላው ነገር ደግሞ ሌሎች ፓራሜትሮች ሲገቡበት ምን ይመስላል የሚለው ነው። ስለዚህ ዴፊኒቲቭ አንሰን ሰጠ አልችልም። ግን ለባለሙያ ስምምነት ዘለቅታዊ ሊሆን የሚችለው ከሆነ ም ተስማሚ አካላት በዛ ስምምነት ሙሉ እምነት ይኖራቸው ነው ይሄ ይሰራል ይህን ያልተብቻለሁ ይህን ያልተቀብያለሁ አይጎዳኝም፣ ፕሮፊቱ ነው። ይህን ካላሉ ግን ተጎድቻለሁ እያሉ በተለያየ ምክንያት ምነት እንዲቀበሉት ያ ስምነ ዘለቀታዊ አይነት አይኖረውም ብያምናለሁ። ስለዚህ መንግስትም ይህንን አስኩረት ሰጥቶ የሚያለ ይመስለኛል። መልካም ዶክተር አብዱል አብዱልከሪም ሰዒድ የናይል ቤስን ኢኒሽቲቭ ኤንቢ አይ ምክትል ዳይሬክተር ስለ ቃለ ምልልሱ እናመሰግናለን።